ባለፈው ወር ብሪታንያ ከአውሮፓ ሕብረት ፍቺ ከፈጸመች በኋላ ና ከመፈጸሙ አንድ ሳምንት በፊት ጀምሮ እስካለፈው ሳምንት ድረስ በታላቋ ብሪታንያ 6193 የቀለም፣ የሃይማኖት የዘር ጥላቻ ወንጀል መፈጸሙን የብሪታንያ ፖሊስ አስታውቋል። በኢንግላንድ፣ በዌልስ እና በሰሜን አይርላንድ ለፖሊስ የተመዘገቡት የጥላቻ ወንጀል ቁጥር ባልተገመተው መጠን መጨመር ያሳሰበው የብሪታንያ ኃይል በየሳምንቱ የተከሰተውን የጥላቻ ወንጀል እንዲያሳውቅ ተጠይቋል። ሜትሮፖሊተን ፖሊስ ከቀለምና፣ ከሃይማኖት ከዘር ጥላቻ ጋር በተያያዘ አራት መቶ ሰዎችን ማሰሩን ተናግሯል። እንደ አውሮፓውያን አቆጣጠር ሊጠናቀቅ ስድስት ቀናት ብቻ በቀሩት በያዝነው ሐምሌ ወር መጀመሪያ ጀምሮ እስከ አጋማሽ ባሉት 15 ቀናት ብቻ 3100 ሪፖርቶች ተመዝግበዋል። በቀን 200 የቀለም፣ የሃይማኖት የዘር ጥላቻ ወንጀል ይፈጽማል እንደማለት ነው። ይህ ቁጥር ባለፈው የፈረንጆች ዓመት ተመሳሳይ ወር ላይ ከተመዘገበው 20 ከመቶ ጨምሯል። ቁጥሩ ጥቃቱ የተፈጸመበት ሰው ለፖሊስ ያመለከተውና የተመዘገበው ነው እንጂ ከዚህ በላይ ሊሆን ይችላል ተብሏል። የስኮትላንድ ያርድ ፖሊስ ምክትል ባለስልጣን ግሬክ ባካይ ባለፈው ወር የተደረገውና ብሪታንያ ከአውሮፓ ህብረት የወጣችበት ምርጫ ለጽንፈኛ እንግሊዞች እንደ ልባቸው እንዲፈነጩ መንገዱን ከፍቷል ብለዋል። በአብዛኛው የወንጀሉ ተጠቂ የሆኑት የምስራቅ አውሮፓ ስደተኞች ሲሆኑ ቤታቸው የተቃጠለ በቤታቸው በማምለኪያ ስፍራቸው ላይና በትምህርት ቤቶች ጭምር ከአውሮፓ ወጥተናል ከሀገራችን ውጡ ፖላንዳዊ አንፈልግም የሚልና ሌሎችም ጽሁፎች ተለጥፈው ተገኝተዋል። በምዕራብ ሰሜን እንግሊዝ በዋልሳል ከተማ በአንድ የሙስሊም ስጋ ቤት ላይ ዘረኛ እንግሊዞች ተቀጣጣይ ጠርሙስ ወርውረው በንብረትና በአካል ላይ ጉዳት አድርሰዋል። በተለያዩ የእንግላንድ ከተሞች የሚኖሩ ፖላንዳውያን ስድብ፣ ዛቻና ማስፈራራት የስነ ልቦና ጥቃት ተፈጽሞባቸዋል። የአንድ ሰው ማንነትን በመቃወም በየሳምንቱ የተመዘገቡት የጥላቻ ወንጀሎች ዋና ዋናዎቹ ቀለም፣ ሃይማኖት፣ ዘር፣ አካል ጉዳተኛ፣ በግብረ ሰዶማውያን ላይ የሚደረግ የዘለፋ የስድብ የስነ ልቦና ጥቃት ሲሆን የአካል ጥቃትና የንብረት ውድመት በሁለተኝነት የተመዘገቡ ናቸው። ሰሞኑን የሃይማኖትና የማምለኪያ ስፍራዎችን ጸጥታና ደህንነት ለመጠበቅ 2.4 ሚሊዮን የእንግሊዝ ፓውንድ ተመድቧል። ሁኔታውን በተመለከተ በስልክ ያናገርኳት ፖላንዳዊት እና ሌሎችም የሚሰማቸውን እንዲህ ገልጸዋል። በጋዜጣው በየቦታው ነው የምንሰማው። እኔ ግራ ገብቶኛል። ብዙ መጨነቃቁሚ ያለው ቤቴ እንዳለሁ ነው ማሰብ የምፈልገው ነገር ግን ይህ የጥላቻ ወንጀል ካለ ተቀባይነት እንደሌለኝ ነው የሚሰማኝ። አንዳንድ ያስፈራል። በመንገድ ላይ ድብደባ ይደርስብኝ ይሆናል እያልኩ ፈራለሁ። የለንደን ከተማ ከንቲባ ሳዲክ ካህን ምንም አይነት የጥላቻ ወንጀል ተቀባይነት እንደሌለው ተናግረው ማንም ጥቃቱ የደረሰበት ሰው ለፖሊስ እንዲያመለክት አሳስበዋል። ፍርድ ቤቶች በቀለም፣ በሃይማኖት፣ በዘር በአካል ጉዳተኞችና በግብረ ሰዶማውያን ላይ የሚደረግ የስነ ልቦና የአካልና የንብረት ጥቃት መፈጸማቸው በማስረጃ በተረጋገጥባቸው ወንጀለኞች ላይ ከበድ ያለ የቅጣት ውሳኔ እንዲሰጥ ተጠይቋል። ለዶች ቬሌ ራዲዮ ሀና ደምሴ ለንደን።